የፌዴራል ወንጀል ምርመራ ማዕከል ለምስክርነት የተፈለጉትን ዶክተር መረራ ጉዲናን ለአራተኛ ጊዜ ሳያቀርባቸው ቀረ። ለምን ማቅረብ እንዳልቻለም ፍርድ ቤቱ ማብራሪያ አላገኘም። የተከሳሽ ጠበቃ ጠበቅ ያለ ትእዛዝ እንዲሰጥላቸው ጠይቀዋል። ፍርድ ቤቱ ተለዋጭ ቀጠሮም ሰጥቷል። በነ ጉርሜሳ አያኖ ላይም አቃቤ ሕግ ማስረጃ ማሰማቱ እንደቀጠለ ነው። መለስካቸው አመሃ ነው። ዝርዝሩን ከአዲስ አበባ የላከልን የቀድሞ የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ አቃቤ ሕግ የመሰረተባቸውን አሸባሪነት ክስ እንዲከላከሉ ከተወሰነባቸው በኋላ ከመከላከያ ምስክሮቻቸው አንዱ ዶክተር መረራ ጉዲና ቀርበው እንዲመሰክሩ እስከ ዛሬው ቀጠሮ ድረስ አራት ጊዜ ትዕዛዝ ተሰጥቷል። ትዕዛዙ የተሰጠው በተለምዶ ማዕከላዊ ማለትም የፌዴራል ወንጀል ምርመራ ማዕከል፣ ዛሬም ፍርድ ቤት አላቀረባቸውም። የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ዶክተር መረራ በቀጠሮው መሰረት ለምን እንዳልተገኙ ሊያብራራ የሚችል የማዕከሉ ሠራተኛ ይኖራል በሚል ግምት ጥሪ ቢያደርግም መልስ አላገኘም። የአቶ ዮናታን ጠበቃ አቶ ሽብሩ በለጠ ዶክተር መረራ ጉዲና ለደንበኛቸው የሚሰጡት የምስክርነት ቃል በዋና የፍሬ ነገር ጉዳይ ላይ በመሆኑ ወሳኝ ምስክር እንደሆኑ አስረድተው ደንበኛቸው ለአያሌ ወራት በእስር ላይ እንደሚገኙ አስታውሰዋል። ስለሆነም ምስክሩ ቀርበው እንዲመሰክሩ ጠበቅ ያለ ትዕዛዝ ለተቋሙ እንዲሰጥና ይህም በአጭር ቀጠሮ እንዲሆን አመልክተዋል። ተከሳሽ አቶ ዮናታን ተስፋዬም ፍርድ ቤቱ ተደጋጋሚ ትእዛዝ ሰጥቶ ትእዛዙ አለመከበሩ ያላቸውን አመኔታ በእጅጉ እንደሸረሸረባቸው ገልጸው ፍርድ ቤቱ ትእዛዙ እንዲከበር ያደርግ ዘንድ ተማጽነዋል። ፍርድ ቤቱም ለአምስተኛ ጊዜ ትእዛዝ ለማዕከላዊ እንዲጻፍ አዟል። ዶክተር መረራንም ለየካቲት 27 ቀን 2009 ዓ ም ይዞ እንዲቀርብ ሌላው ምስክር በቃሊቲ ማረሚያ ቤት የሚገኙት አቶ እስክንድር ነጋም በዚህ ዕለት እንዲቀርቡ ተለዋጅ ቀጠሮ ሰጥቷል። በዚሁ ችሎት በነ ጉርሜሳ አያነው መዝገብ የአቃቤ ሕግ ማስረጃ መሰማቱ ቀጥሏል። በአቶ በቀለ ገርባ ላይ አቃቤ ሕግ ያቀረበው የድምፅ ከምስል ማስረጃ ባልተገለጸ ምክንያት ሊታይም ሊደመጥም ስላልቻለ በአምስተኛው ተከሳሽ በአቶ አብደታ ነጋሳ ላይ የቀረበው የድምፅ ከምስል ማስረጃ ቀርቧል። በዚህ ማስረጃ ላይ የተሰሙት በኦሮምኛ ቋንቋ የተዘጋጁ ዜማዎችና ግጥሞች ሲሆን በፍርድ ቤቱ ቋንቋ ተተርጉመው ከመዝገቡ ጋር እንዲያያዝ ፍርድ ቤቱ አዟል። በአቶ በቀለ ገርባ ላይ የቀረበውና ሊታይ እና ሊሰማ ያልቻለው ሲዲ እና በ11ኛ ተከሳሽ በአቶ በየነ ሩዳ ላይ የቀረበው ማስረጃ ለየካቲት ሀያ ቀን 2009 ዓ ም እንዲቀርብ ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። አቃቢ ህግ የኦሮሞ ፌዴራላዊ ኮንግሬስ ከፍተኛ አመራር አባላትን አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ በ22 ሰዎች እንዲሁም በአቶ ዮናታን ተስፋዬ ላይ ከአያሌ ወራት በፊት የሽብር ወንጀል ፈጽማቸዋል በሚል ክስ መስርቶባቸው እየተከራከሩ መሆናቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።